ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፈው ፕሮግራም አሁን ጀመረ። ¶¶ ጤና ይስጥልን እንደምናመሻቸው አድማጮች የሐሙስ ግንቦት 21 2006 ዓ ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። የምናስተናግዳችሁ ቆንጅት ታዬና አዲሱ አበበ ነን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያዊነት ደምቋል አሉ፣ ተቃዋሚዎች ስም ይላሉ። የአንድነት ስሜት በጣም እየተቦረቦረ ነው። አካባቢያዊ ስሜት እየጎለበተ ነው። ሰው ኢትዮጵያዊነትንም አስብም በዚህ ጊዜ ረሃቡን ችግሩን ከኩን ነው የሚያስበው። የቀደሙት አቶ ልደቱ አያሌው የቀድሞ የኢዴፓ ሊቀመንበር፣ የኋለኛው አቶ ቡልቻ ደመቅሳ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራችና አሁን የአማካሪ ሽማግሌዎች ሸንጎ አባል ናቸው። የምሽቱ አብይ ርዕሳችን ይቀርባል። የእንቁ መጽሄት አዘጋጅ ክስ ሳይመሰርትበት ታስሮ ቆይቶ ተለቀቀ፣ ዘገባ አለን። በሁለተኛው ዝግጅታችን አጋማሽ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ባደረጉት ታላቅ የውጭ ፖሊሲ አቅጣጫ ገላጭ ንግግር ዙሪያ ትንታኔ የሚሰጡን እንግዶች ይኖሩናል። ፕሮግራማችንን ንጉሱ ታምሬ ይመራዋል። አሁን ወደ ዓለም ዜና እናልፋለን። የሶማሊያው አማጺ ቡድን አልሸባብ የጦር መሳሪያ ለመግዛት ከተለያዩ አካባቢዎች የዝሆን ጥርሶችን ከህገወጥ አዟዋሪዎች በመግዛት ገንዘብ እያሰባሰበ እንደሆነ ባለሙያዎች ገለጡ። በኬንያ ህገ ወጥ የሆነውን ይህንኑ የዝሆን ቀንድ ዝውውርን የሚያጠኑ ባለሙያዎች ቁጥራቸው እየተመናመነ የመጣውን የአፍሪካ ዝሆኖች ለጦር መሳሪያ መግዣ እያዋሏቸው ነው። ዊሊያም ኢግል ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርባል። በአፍሪካ ቀንዷ ሀገር ሶማሊያ የአክራሪ እስልምና አስተዳደር ለማስፈን አንጃ ያነሳው አልሸባብ በዓለም አቀፍ አሸባሪነት የተፈረጀ ድርጅት ነው። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች አገሮችም ተባብረው መፈናፈኛ ያሳጡት አልሸባብ የተለያዩ የገንዘብ ምንጮችን ይጠቀም ነበር። ከምንጮቹ አንዱ የዝሆን ቀንድ ማዘዋወር ነው ይላሉ አንድሪያ ኮስታ፣ የአፍሪካ ዝሆኖችን በመጠበቅ የተሰማራ መንግስታዊ ያልሆነ ድርጅት ሰራተኛ። ምርመራችንን ያደረግነው በድብቅ ነው። በርካታ ሰዎችን አነጋግረናል። ሕገ ወጥ አዳኞችን፣ ከአነስተኛ እስከ ከፍተኛ የዝሆን ቀንድ አዘዋዋሪዎችን፣ የቀድሞ ሽፍቶችንና የጦር አዛዦችን አነጋግረናል። በሶማሊያና ኬንያ የሚኖሩ ሰዎችንም አነጋግረን እንቆቅልሹን ለመፍታት ባደረግነው ጥረት አልሻባብ ይህንን አጋጣሚ መጠቀም መጀመሩን ነው። ኮስታና እስራኤላዊ አጋራቸው በሚስጥር፣ የአልሸባብ ሚልሻዎች የዝሆን ቀንድ ከሚያዘዋውሩ ቡድኖች ጋር ሲነጋገሩ በድምፅ ቀርጸዋል። ሌሎች አሸባሪ ድርጅቶችና ታጣቂዎች እንደሚያደርጉት አልሻባብ የዱር አራዊት አድኖ ሲገድል አይታይም። ነጋዴዎች ሆነው ነው የሚቀርቡት። እንደ ጥሩ ደንበኛ ከገበያው ዋጋ ከፍ አድርገው ይገዛሉ። በጥናታችን እንደተረዳ ነው ከአንድ እስከ ሶስት ቶን የዝሆን ቀንድ በአልሻባብ ወደ ሶማሊያ እንደሚገባ ነው። ያ ማለት በየወሩ በመቶ ሺዎች የሚቆጠር ትርፍ ያገኛሉ ማለት ነው። የአፍሪካ ሕብረት የሰላም አስከባሪዎች የኬንያና ኢትዮጵያ ወታደሮች አልሸባብን በተቀናጁ ወታደራዊ ዘመቻዎች በስፋት ከሚቆጣጠራቸው አካባቢዎች ጥሎ እንዲያፈገፍግና የምጣኔ ሀብት ምንጮቹን እንዲያጣ ቢያደርጉትም ቡድኑ ሌሎች አማራጮችን እያፈላለገ ነው። በአንድ ተጨማሪ ቀን በተራዘመው በግብፁ ፕሬዝዳንታዊ ምርጫ የቀድሞው የጦር ኃይሎች ዋና አዛዥ አብዱልፋታህ ኤልሲሲ ይፎካከሯቸው የነበሩትን ሐምዲን ሳባሂን በከፍተኛ ልዩነት ማሸነፋቸው ተገለጠ። ትናንት ረቡዕ ከተጠናቀቀው የሦስት ቀን ድምፅ አሰጣጥ በተገኘው ቀዳሚ ውጤት መሠረት ኤልሲሲ ከ93 ከመቶ በላይ አግኝተዋል። ሶስት ከመቶ ድምፅ ብቻ ያገኙት ሳባሂ ሽንፈታቸውን በጸጋ በመቀበል ለሕዝብ ድምፅ እገዛለሁ ማለታቸው ተደምጧል። ባለሥልጣናት እንደገለጡት 54 ሚሊዮን መራጭ ባለባት ግብፅ ወደ 46 ከመቶ ያህሉ በምርጫው ተሳትፏል። የአውሮፓ ሕብረት ተልዕኮ ድምፅ መስጫ አካባቢ አነስተኛ የሥነ ሥርዓት መዘበራረቅ ከመታየቱ በቀር ምርጫው በአጠቃላይ ሰላማዊና ጸጥታ የሰፈነበት እንደነበር ገልጧል። ባለፈው ወር በአክራሪው እስላማዊ ቡድን ቦኮ ሀራም የተጠለፉትን ከሁለት መቶ በላይ ልጃገረዶች ለማስለቀቅ መንግስታቸው የሚቻለውን ሁሉ እንደሚያደርግ የናይጄሪያው ፕሬዚደንት ጉድለክ ጆናታን አስታውቀዋል። ፕሬዚደንት ጆናታን ዛሬ ሐሙስ ባሰሙት ቃል አሰቃቂው አፈና ከተፈጸመ አርባ አምስተኛ ቀኑንም እንደያዘ ገልጸዋል። እንዲህ አሉ። ውድ ሀገራችን ናይጄሪያ አዲስ ፈተና ገጥሟታል። ጦርነት ነው የታወጀብን። አክራሪ የውጭ ኃይሎች ከራሳችን የተምታታባቸው ዜጎች ጋር አብረው ነጻነታችንንና ዲሞክራሲያችንን ሊነጥቁን እየሞከሩ ነው ብለዋል ፕሬዚደንት ጆናታን። በሽብርተኝነት ላይ አጠቃላይ ጦርነት እንደሚያውጁ የተናገሩት ፕሬዚደንቱ ሽብርን ከናይጄሪያ ጨርሶ ለማጥፋት የደህንነት ኃይሎች አስፈላጊ ነው የሚሉትን ሕጋዊ እርምጃ ሁሉ እንዲወስዱ መመሪያ መስጠታቸውን ገልጸዋል። ፕሬዝደንቱ ይህን የገለጹት የዲሞክራሲ ቀን ተብሎ በብሔራዊ ደረጃ በሚከበረው በዓል ላይ ባሰሙት ንግግራቸው ነው። ፕሬዚደንት ጆናታን በዚህ ወቅት ሽብርተኝነትን እስካወገዙ ድረስ ከማናቸውም የአልቃይዳ ወይም የሌላ ተመሳሳይ ቡድን ደጋፊዎች ጋር ለመወያየት ችግር እንደሌለባቸው አመልክተዋል። ባለፈው ሰኞ አንድ ከፍተኛ ወታደራዊ መኮንን በቦኮ ሀራም የተጠለፉት ከሁለት መቶ በላይ የሚሆኑ ልጃገረዶች የተያዙበትን ቦታ የአገሪቱ ወታደራዊ ኃይል ደርሶበታል ያውቃል ማለታቸው ይታወሳል። ይሁንና ብለዋል፣ በመከላከያ ሚኒስቴር ኤር ማርሻል ማለት የአየር ትራፊክ ተቆጣጣሪ የሆኑት አሌክስ ባዴ አቡጃ ውስጥ ለጋዜጠኞች በተናገሩት ቃል ልጆቹን በወታደራዊ ኃይል ለማስለቀቅ መሞከሩ ከባድ ይሆናል። የሴራሊዮን የጤና ጥበቃ ባለስልጣናት ለሁለት ሰዎች ሞትና ለሌሎች ቢያንስ ስድስት ያህል መታመም ምክንያት በሆነው የኢቦላ ወረርሽኝ ላይ የያዙትን የመከላከል ስትራቴጂ እንደገና እያጠኑ መሆናቸው ተነገረ። በጤና ጥበቃ ሚኒስቴር የበሽታዎች መቆጣጠሪያና ማስወገጃ ክፍል ዲሬክተር ዶክተር አማራ ጃንባይ ወደ አፍሪቃ ከሚተላለፈው የቪኦኤ እንግሊዝኛ ክፍል ጋር ባካሄዱት ቃለምልልስ መንግስት ስትራቴጂውን መመርመር የፈለገው በሽታው በወረርሽኝ መልክ በመስፋፋቱ ነው ብለዋል። እንቅስቃሴያችን ይላሉ፣ ከዝግጁነት ወደ ቁጥጥር እርምጃ ተለውጧል። እናም አቅጣጫችንን በመቀየር ጠበብት ማስገባት፣ ልምድ ካላቸው ወዳጆችም ድጋፍ ማምጣት ጀምረናል ብለዋል ዶክተር አማራ። ሴራሊዮን የሚገኙ የሕክምና ባለሥልጣናት እንዳመለከቱት በአገሪቱ የተረጋገጡና የተጠረጠሩ የኢቦላ ሕመሞች ጊኒ ድንበር አቅራቢያ ባለች አንድ ወረዳ ውስጥ ተገኝተዋል። የኢቦላ ወረርሽኝ ባለፈው የካቲት ወር ነው ጊኒ ውስጥ የተከሰተው። ከዚያን ጊዜ ጀምሮ በጊኒ በላይቤሪያና በሴራሊዮን ወደ 180 ሰዎች ሞተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ የቤላሩስና የካዛክስታን መሪዎች ነጻ ገበያና ጠቃሚ የኢኮኖሚ ፖሊሲዎች ትብብር ለመመስረት አንድ የጋራ ስምምነት መፈረማቸው ተገልጿል። ዛሬ ሐሙስ ካዛክስታን ዋና ከተማ በተካሄደው የስምምነት ፊርማ ስነ ስርዓት ላይ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የካዛክስታኑ መሪ ኑርሱልታን ናዛቢየቭ ታሪካዊ ያሉትን ስምምነት አድንቀዋል። የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ በበኩላቸው ዩሬዥያ የኢኮኖሚ ህብረት ተብሎ የተሰየመው ስምምነት አንድነትን ለማምጣት ከፍተኛ ትግል የተደረገበት መሆኑን ገልጸዋል። ни один год የዩሮዥያን አንድነት ለማምጣት ላለፉት በርካታ ዓመታት አድካሚ ጉዞ አድርገናል። ምንም እንኳ አሰልቺ ጉዞ ቢሆንም ዓላማው የህዝቦቻችን ሰላምና ወዳጅነት በመሆኑ በጽናት ቆይተናል። አፍቃሪ ሩሲያ የነበሩት መሪዋ ባለፈው የካቲት የተባረሩባት ዩክሬን ግን የዚህ ህብረት አባል ላለመሆን መወሰኗ ታውቋል። ምስራቅ ዩክራይን ውስጥ ያሉ አፍቃሬ ሩሲያ ተገንጣዎች በዩክራይን ሄሊኮፕተር ላይ ተኩሰው ሲያበቁ አንድ ጄነራል ጨምሮ አስራ አራት የመንግሥት ወታደሮችን ገደሉ። ተጠባባቂው ፕሬዝዳንት ኦሌክሳንደር ቱርቺኖቭ ዛሬ ሐሙስ ለምክር ቤታቸው ባሰሙት ንግግር ሄሊኮፕተሩ የተመታው ተገንጣዎቹ በሚቆጣጠሯት ስሎቪያንስክ ከተማ ላይ መሆኑንና ጥቃቱም አሸባሪዎች ከትከሻ ላይ በሚተኩሱት ሚሳይል የተሰነዘረ ነው ብለዋል። በጥቃቱ ከተገደሉት መካከል የዩክራይኑ አገረ ገዢ አገር ግዛት ይቅርታ ሚኒስትር ጄኔራል ሲሪቭ ኩልችስኪቭ አንዱ ናቸው። አንድ የተገንጣዎቹ መሪ ዛሬ ሐሙስ ቀደም ሲል በሰጠው ቃል ከሰኞ ጀምረው የጠፉ አራት አውሮፓውያን ታዛቢዎች በቡድናቸው ቁጥጥር ስር እንዳሉም ተናግሯል። በወሮበሎች ተደፍረዋል የተባሉ ሁለት ወጣት ሴቶችን ዛፍ ላይ ተሰቅለው ማግኘታቸውን ሰሜን ህንድ ውስጥ የሚገኙ ነዋሪዎች ገለጹ። ባለስልጣናት ዛሬ ሐሙስ እንዳስረዱት ከዚህ ጉዳይ ጋር ግንኙነት ይኖራቸዋል የተባሉ ቢያንስ አምስት ሰዎች ይጠረጠራሉ። አንዱ በፖሊስ ቁጥጥር ስር የዋለ ቢሆንም ሌሎቹ አራት ተጠርጣሪዎች ግን እየተፈለጉ መሆናቸው ታውቋል። የ14ና የ15 ዓመት ዕድሜ የነበራቸው ሁለቱ ወጣቶች ከሚኖሩበት የህንድ ሰሜናዊ ክፍለ ሀገር ኡታር ፕራዴሽ ከጠፉ ሰንብተዋል ብለዋል መርማሪዎች። ትናንት ረቡ ዛፉ ላይ ተሰቅለው የተገኙት ወጣቶች የግዳጅ ወሲብ እንደተፈጸመባቸው የአስከሬን ምርመራ አሳይቷል። ወጣቶቹ ከቤታቸው ከጠፉ ብዙ ቀን ሆኗቸው ሳለ ምርመራው ግን ቶሎ አልተጀመረም፣ በማለት የአካባቢው ነዋሪዎች በማማረራቸው ባለስልጣናት ሁለት የፖሊስ መኮንኖችን ከስራ አግደዋል። አድማጮች የዓለም ዜናውን አደመጣችሁ። ፕሮግራማችን በ22 ና በ25 ሜትር ባንድ አጭር ሞገድ የሚተላለፍ የዛሬ ምሽት የአማርኛ ሰላሳ ነው የምናስተናግዳችው። አዲሱ አበበና ቆንጂት ታየነን ዜናዎቹን አድምጠናል። በሁለተኛው አጋማሽ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዌስት ፖይንት ለዩናይትድ ስቴትስ የጦር አካዳሚ ለተመራቂዎች በትናንትና ዕለት ያሰሙት ንግግር ላይ የቀረበ ሙያዊ ትንታኔ ይኖረናል። በተለይ አጽንኦት የሰጡት የውጭ ፖሊሲ ሚሊታሪዝምን ተንታኙ ዶክተር ጌታቸው በጋሻ ኦባማ ያልተሳካላቸው ባሉት ደግሞ ይህንን ይላሉ። አፍሪካም ሆነ በራሱ በዚህ ሀገር እንኳ የጥቁሩ ሕዝብ የኑሮ ሁኔታ ምንም የተሻለበት የኑሮ ሁኔታ ብቻ ሳይሆን ማህበራዊ ሁኔታም እንኳ ያን ያህል የተሻለበት የተለወጠበት ነገር የለም። ሰፋ ያለው ትንታኔ በሁለተኛው አጋማሽ ይቀርባል። ጠብቆ አስተያየቶቻችሁም አሉን። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያ መንግስት የፖለቲካ ተቃዋሚዎች ባለፉት ሀያ ሶስት ዓመታት ኢትዮጵያዊነት ስሜት አልጨመረም የአገሪቱ አንድነትም ላልቷል እንደሚሉ በመጥቀስ ከጋዜጠኛ ለቀረበላቸው ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መልስ ኢትዮጵያዊነት ጭራሹን ደምቋል ማለታቸው ይታወሳል። እስክንድር ፍሬው በሀገር ውስጥ የሚንቀሳቀሱ ሁለት የፖለቲካ መሪዎችን በማነጋገር ቀጣዩን ዘገባ ልኮልናል። የደርግ መንግስት በትጥቅ ትግል የወደቀበትና ኢህአዴግ ወደ ስልጣን የመጣበት 23ተኛ ዓመት በዓል በልዩ ልዩ ስነ ስርዓቶች እየተከበረ ይገኛል። ገዢው ፓርቲ ኢህአዴግና መንግስትም በእነዚህ አመታት ተገኙ ያሏቸውን ድሎች ተመዘግበው ያሏቸውን ውጤቶች በተለያዩ መድረኮች እየገለጹ ነው። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ያደረጉት ቃለ ምልልስም ከዚሁ ጋር ተያይዞ ይጠቀሳል። ጠቅላይ ሚኒስትሩ የሰጧቸው አንዳንድ አስተያየቶችም ቋንቋን መሰረት ባደረገው የፌዴራል ስርዓት ላይ ለሚሰነዘሩ ትችቶች የተሰጡ ምላሾች ይመስላሉ። ይህ አይነቱ ፌዴራሊዝም የሀገሪቱን አንድነት እንደሚያላላ በህዝቡ መሀልም መከፋፈል እያመጣ መሆኑን አንዳንድ ተቃዋሚዎች አምናሉ። ጠቅላይ ሚኒስትሩ ግን ኢትዮጵያዊነት ደምቋል ነበር ያሉት። ይህን የድሮውን ቁስል እየቆሰቆሱ መነጠል አሁንም ይገባሃል የሚሉ ጠባብ ኃይሎች ደግሞ አሉ። እነዚህና ደግሞ የድሮ ስርዓት መምጣት አለበት እኛ ካልገዛን እኛ የበላይ ካልሆንን በስተቀር ኢትዮጵያ የምትባል ትልቅ ሀገር የለችም ብሎ የሚያስቡ ኢትዮጵያን በራሳቸው ዙሪያ ብቻ የሚያስቡ የሌሎች የህዝቦች ኢትዮጵያ የህዝቦች የሁሉም መሆኗን የሚዘነጉ ኃይሎች እነዚህ ሁለቱ ጫፎች ናቸው። አንዱ አንዱን እየመገበ ኢትዮጵያዊነት ተዳክመዋል የሚል ነገር የሚናገሩት በህዝብ አካባቢ በብሔር ብሔረሰቦች አካባቢ ግን ኢትዮጵያዊነት ደምቋል። አንዳንድ ተቃዋሚዎች ግን በጠቅላይ ሚኒስትሩ አባባል አይስማሙም። በቋንቋ ላይ የተመሰረተውን የፌዴራሊዝም ስርዓት ከሚተቹት አንዱ የቀድሞው የኢዴፓ ሊቀመንበር አቶ ልደቱ አያሌው ናቸው። በህዝቡ መካከል የኢትዮጵያዊነት ስሜት መቀነሱን በመገንጠል የሚያምኑ ኃይሎችም ጥቂት እንዳልሆኑ ተናግረዋል። የአንድነት ስሜት በጣም እየተቦረቦረ ነው። አካባቢያዊ ስሜት እየጎለበተ ነው። ይሄ በጣም አደገኛ ነገር ነው። ነገ ከነገ ወዲያ የዚችን አገር እጣ ፈንታ ህልውና የሚፈታተን ነገር ነው። ስለዚህ ዝም ብሎ ችግሩን የለም ማለት አይደለም የሚጠቅመው። ችግሩ እንዳለ አምኖ ለችግሩ መፍትሄ የሚሆነውን ነገር ማፈላለግ ነው የሚጠቅመው። ከደርግ መማር ካለብን ከአጼ ኃይለ ስላሴ ስርዓት መማር ካለብን ችግሩ የለም ብሎ ነገሮችን ማንኳሰስ ወይም አቃሎ ማየት አይደለም መፍትሄው ኋላ ከቁጥጥር ውጭ የሆነ ነገር ያመጣል። በነገራችን ላይ የጥቂቶች የሚለው ነገር ራሱ አከራካሪ ነው። እንዲህ ድሮስ ቢሆን የመገንጠል ጥያቄ የጠባብነት ጥያቄ የህዝብ ሆኖ ያውቃል ወይ? ድሮስ ቢሆን የፖለቲካ ኤሊቱ ነው ጥያቄውን የሚያነሰው። አይደለም እንዴ? የዛ የኤሊት ጥያቄ ነው በሂደት በህብረተሰብ ውስጥ በፕሮፓጋንዳ በተለያየ መልኩ ተቀባይነት አግኝቶ የሀገር ችግር የሚሆነው። የአሁኑ የተለየ የሚያደርገው ምንድን ነው? አቶ ቡልቻ ደመቅሳ ከኦሮሞ ህዝብ ኮንግረስ ጋር የተዋሀደው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ኦፌድን መስራች ናቸው። በአሁኑ ሰዓት ደግሞ የውህዱ ፓርቲ ኦፌኮ የአማካሪ ሽማግሌዎች ቡድን በኦሮምኛ አጠራሩ ሀዩ ሰብሳቢ ናቸው። ፓርቲያቸው በቋንቋ ላይ የተመሰረተውን ፌዴራሊዝም ይቀበላል። ኢትዮጵያዊነት ደምቋል በሚለው አባባል ግን አይስማሙም። የሁሉ ነገር መሰረት የኢኮኖሚ እድገትና የኑሮ ለውጥ መሆኑን የሚገልጹት አቶ ቡልቻ ከዚህ አንጻር አዲስ ነገር ያላየ ህዝብ እንዴት የበለጠ ኢትዮጵያዊነት ይሰማዋል ይላሉ። ሰው ኢትዮጵያዊነትንም አስብም፣ በዚህ ጊዜ ረሃቡን፣ ችግሩን ከኩን ነው የሚያስበው። ኢትዮጵያዊ ነኝ አይደለሁም ብሎም ለማሰብ ደቂቃም የለውም። እርግጥ ነው ዘመዶቹ የኖሩበት የተወለዱበት፣ ያደጉበት፣ የሞቱበት ይወዱታል ቦታውን፣ በተለይ ጠላት ከውጭ መጣ ሲባለው በጣም የወደቀው እንኳን ይነቃነቃል፣ ከጠላት ጠላት ከውጭ መጣ ሲባል፣ አለበለዚያ ዝም ብሎ እንደ በሽተኛ ተኝቶ ነው ብሎ አብዛኛው አብዛኛው ህዝብ ሽማግሌ የሆነው ወጣቱ ምንም ቢሆን በእርሻ ውስጥ ነው የሚውለው። ምን በልተው ምን ጠጥተው ነው ይሄን ያህል ኢትዮጵያዊነታቸው እነሱ አስቡም፣ ስለዚህ ነገር የላቸውም ጊዜ በዚህ ይህንን ለማሰብ የኢትዮጵያ ህዝብ የዛሬውን የዓለም ሀብት የዓለም ብልጽግና ተካፋ ያልሆነም አሁንም በጣም ወደ ኋላ ነን። እጅግ በጣም ወደ ኋላ። ሰው በቂ በልቶ የማያደርበት ሀገር ነችች ሀገር ደሀ በጣም እጅግ በጣም የበዛባት ሀገር ነችች ሀገር። እኔ ባላገር ነው ተወልጄ ያደግኩት የተወለድኩበት ያደግኩበት ቦታ ሰዎች አሁንም አሉ አሁንም አሉ። እነሱ ጋር መላለሳለሁ ብዙ ጊዜ፣ በተለይ በምርጫ ጊዜ እጄ ከእነሱ ጋር አድሬያለሁ፣ በልቻለሁ፣ አውርቻለሁ። አሁንም ምን የተለወጠ ነገር የለም። አንድ ኩባያ በቆሎ ይገዛል። በቆሎ ይገዛና ይፈጫል እሱ ጎመን አይነት ነገር ይፈላና በቆሎ ይፈጭና ዱቄቱና አትክልቱ ይደባለቅና በሱ ነው ውሎ የሚያድሩት። ብዙ ጊዜ እኔ ያውቃለሁ። ተሳስታል የሚል ሰው ቢኖር ይምጣና ይንገረኝ። የኢትዮጵያ መንግስት ባለስልጣናት በተለያዩ አጋጣሚዎች በሰጧቸው አስተያየቶች ከድህነት ወለል በታች የሚኖረው ሕዝብ ቁጥር እየቀነሰ መምጣቱን አመልክተዋል። ከሁለቱ የተቃዋሚ ፖለቲከኞች ከአቶ ልደቱ አያሌው ና ከአቶ ቡልቻ ደመቅሳ ጋር ያደረኩትን ቃለምልልስ በሌላ ዘገባ በስፋት ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን እናመሰግናለን። የዕለቱን አብይ ርዕስ ነበረ ያቀረበልን። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል የምናልፈው። የሳምንታዊው እንቁ መጽሔት ዋና አዘጋጅ ኤልያስ ገብሩ ከሰኞ ግንቦት 18 2006 ዓ.ም ጀምሮ ክስ ሳይመሰረትበት ታስሮ ከቆየ በኋላ ዛሬ መለቀቁ ተዘግቧል። ፖሊስ ጋዜጠኛ ኤልያስን ጠርቶ በቁጥጥር ስር ያዋለው ከአንድ የጋዜጣው አምደኛ የተላከ አስተያየት በመጽሔቱ አትሞ አውጥቷል በሚል መሆኑ ተነግሯል። ከትናንት በስቲያ ማክሰኞ ፍርድ ቤት ቀርቦ እንደነበርም ተገልጿል። የኢትዮጵያ ባለስልጣናት ኤልያስ ገብሩን በአስቸኳይ እንዲፈ ቱ ዓለም አቀፉ የጋዜጠኞች መብት ተቆርቋሪ ድርጅት ጥሪ ባስተላለፈ ማግስት መሆኑ ነው። የመጽሔቱ አዘጋጅ ተፈታው ሰሎሞን ክፍሌ በዚህ ዙሪያ ተከታዩን ዘገባ አጠናቅሯል። ኤልያስ ገብሩ የታሰረው በ 19 ኛው ክፍለ ዘመን በአጼ ምኒልክ ኃይሎች ተፈጁ ለተባሉ ኦሮሞዎች መታሰቢያ በቅርቡ ስለ ቆመ ሐውልት የሚያወሳ ጽሑፍ በመጽሔቱ ላይ በማውጣቱ ነው ሲሉ የዜና ዘገባዎች ገልጸዋል። በቅድሚያ እንኳን ለቤታ፣ በቃ ኃይልያስ መፈታት ግን ሰማሁ። እስኪ ከአንተ ከራስ ልስማ። አሜን አሜን። የዜና ዘገባዎቹ እንደገለጹት ነው፣ ከሐውልቱ ጋር እያያዛል ያንተ ሰኞ ዕለት መታሰር። አዎ መጋቢት ወር ላይ አንድ ጽሁፍ ተስተናግዶ ነበረ። አምደኛችን የነበረ ሰው ነው፣ ሳሊ አምሳሉ የሚባል ገብረ ኪዳን። አንድ ጽሁፍ አስተና ከሐውልቶች ጋር በተገናኘ አንድ ጽሁፍ ተስተናግዶ ነበረ። እዛ ላይ እንግዲህ እሱ የራሱን ኦፒኒን አቀርቧል። ያ የግል አቋሙ እንጂ የመጽሄቱ ስራ አቋም አይደለም፣ ወይ ደግሞ በመጽሄቱ አዘጋጅ የተዘጋጀ ጽሁፍ አይደለም። ታሪክ በሚል አንድ ስር ነው ያንን ጽሁፍ ያስተናገደው። እኛም ደግሞ በህገ መንግስቱ አንቀጽ ሀያ ዘጠኝ መሰረት የግለሰቦችን ሀሳብ አቅርበናል፣ ተስተናግዷል። ያ ጽሁፍ አግባብ ካልሆነ ወይ ደግሞ ያን ጽሁፍ የሚቃወም አካል ካለ ደግሞ ልክ በፕሬስ አዋጁ መሰረት ማስተባበያ መጻፍ ይችላል። ልክ በዛው በተመሳሳይ ገጽ ላይ ተመሳሳይ ይዘት ባለው ገጽ ላይ ጽሁፎች መስተናገድ ይችላሉ። አንዳንድ ጋዜጠኞች እንዲያውም ባለሥልጣናት ያን እንቁ መጽሄት ላይ የወጣ ጽሁፍ በቅርቡ በኦሮሞ ተማሪዎችና የመንግስቱ ጸጥታ ኃይሎች መካከል ከተፈጠረውና ሕይወት ከጠፋበት ግጭት ጋር ሊያያይዙት ይፈልጋሉ ብለዋል። ፖሊስ ጠርቶ ሲያነጋግርህ ይህ ጉዳይ ተነስቷል? ኤልያስ፣ አዎ ተነስቷል። የተነሳው ግን ከኦሮሚያ ጉዳይ ጋር ሳይሆን በጅማ ዩኒቨርሲቲ ላይ ችግር እንደተፈጠረ ነው። በዛ ጽሁፍ ምክንያት ችግር እንደተፈጠረ ነው የፖሊስ መርማሪዋ ለእኔ የነገረችኝ። ምን አይነት ችግር ተፈጠረ ነው ያሉት? ያንን ጽሁፍ ካነበቡ በኋላ ቁጣ ቀሰቀሰ ያ ጽሁፍ እና ተማሪዎቹ ይህን ጽሁፍ የጻፈው ግለሰብ በሕግ ይጠይቅልን ብለው ለዩኒቨርሲቲው አመራሮች አመለከቱ። ምላሽ አላገኙም። ከሶስት ነው ከአራተኛው ቀን በኋላም ድጋሚ አመለከቱ። ምላሽ ሳያገኙ ሲቀሩ ሰላማዊ ሰልፍ እንደወጡና በዛም ምክንያት አመፅ ተቀስቅሶ የዩኒቨርስቲው ሕንፃዎች መስታወቶች እንደተሰባበሩ፣ ሰዎች እንደተጎዱ ነው መርማሪዋ የነገረችኝ። በዚያ በኦሮሞ ተማሪዎችና የመንግስቱ ጸጥታ ኃይሎች መካከል በደረሱ ግጭቶች ስምንት ሰዎች መገደላቸውን የኢትዮጵያ ባለስልጣናት ሲናገሩ፣ የዜና አቅራቢዎችና የሰብአዊ መብት ቡድኖች ደግሞ ምስክሮችን ጠቅሰው በወታደሮች የተገደሉ ሲቪሎች ቁጥር ከደርዘን ይበልጣል ብለዋል። ይህን እዚያ ላይ ልተወና እስቲ በአጠቃላይ ባለፉት ሶስት ቀናት የስር ቆይታ ምን ይመስል እንደነበር ብትገልጽልኝ ያበቃለሁ። ከዛ በኋላ መታሰር እንዳለብኝ ነገረች። ዋስትና እንደሚያስከለክልም ገልጻዊ ነው የገባሁት። ከዛ ያው በነጋታው የምርመራ ቃሌን ሳልጨርስ ነው፣ እሷም ለመውጣት ቸኩላ ነበር። መርማሪዋ ነገ እንጨርሳለን አለችኝ። እለቱ በነጋታው ማክሰኞ ነበር። ቀን ላይ ጠራችኝ፣ ቃሌን ሰጠኋት ስለነበረው ነገር ቃሌን ከጨረስኩ በኋላ ከሰዓት ላይ ያለ ጠበቃ ነው አራዳ ፍርድ ቤት የቀረብኩት። ፍርድ ቤት ቀረብኩ፣ ዳኛው ነበር የተጻፈለትን ነገር አነበበ። ልክ የብጥብጥ መነሳቱን ከገለጸ በኋላ ከእኔ ምላሽ ይጠብቅ ነበረ። እኛ የተለያዩ ሀሳቦችን ያስተናገር ነው በዚህ ስኛው ሳይድ ልክ ታሪክን በተመለከተ አንድ ግለሰብ የራሱን ኦፒኒዮን አስቀምጧል። ያ ደግሞ የመጤቱ አቋም ሳይሆን የግለሰቡ ቪው ነው። ሌሎች ቪዎችንም አስተናግደናል። ኢቨን ከዚህ ቀደም ጀዋር መሀመድም እኔ ራሴ በስልክ ከሌሎች ባልደረቦች ጋር ሆኜ በስልክ ኢንተርቪው አድርገነው ነበር። ስለ ኦሮሞ ጥያቄ በሰፊው ያስቀምጠው ትንታኔ ነበር። ምን መፍትሄም እንደሚጠበቅበት እዛ ጋር ዘርዝሮ አስቀምጧል። በኦሮሞ ሳይድ ሆነ ደግሞ ሌሎች ሀሳብ የሚያራምዱ ግለሰቦችም ኦባማን ሰርሙ የሚባሉ ግለሰብም የራሳቸውን ኦፒኒየን የኦሮሞ ሰፊ ታሪክ እንዳለው ያስቀምጡበት ዩ አለ። በግሌ እኔ የትኛውን ብሄር ከየትኛው ብሄር ይበልጣል ብዬ አላስብም። የትኛውን ብሄር ከየትኛውን ብሄር ያንሳል ብዬ አላስብም። እንቁ መጽሄትም እኔ እንግዲህ ከነበርኩበት ጊዜ ጀምሮ ስለ ኢትዮጵያ አንድነት አንድ የሚያደረገን ነገር ላይ ጠንክረ እንደሰራን አውቃለው ከዛ በተረፈ ብሄርን ከብሄር ብሄርን ከዘር ለማጋጨት ጥረት እንዳላረግን ነው የማውቀው እና አንድ እንዳውም በጣም ያስገረመኝ ነገር መርማሪዋ ስለ ጉዳዩ ችግር ተፈጥሯል። እመን አትመን ነው ስለኝ፣ እኔ እዚህ ላይ ምንም ማምነው ነገር የለም ያልኳት። ያንድ ግለሰብ ምልከታ ነው። ያም ተስተናግዷል። አመሰግናለሁ። ኤልያስ ገብሩ የእንቁ መጽሄት ዋና አዘጋጅ። አድማጮች፣ በመግቢያው እንደተገለጸው የኢትዮጵያ ባለሥልጣናት ኤልያስ ገብሩን በአስቸኳይ እንዲፈቱ ሲፒጄ ዓለም አቀፉ የጋዜጠኞች መብት ተቆርቋሪ ድርጅት ጥሪ ባስተላለፈ ማግስት መሆኑ ነው። የመጽሔት አዘጋጅ ኤልያስ ገብሩ የተፈታው በመብት ተከራካሪው ድርጅት ጥናት መሠረት ዛሬ ኢትዮጵያ ውስጥ በትንሹ 17 ጋዜጠኞች በእስር ላይ ይገኛሉ። በአፍሪካ ከኢትዮጵያ በላይ ብዙ ጋዜጠኞችን አስራ ያለች ሀገር ግን ኤርትራ ናት። አሁንም በኮሚቲ ቱ ፕሮቴክት ጆርናሊስት ጥናት መሰረት ወደ ምሽቱ የመጨረሻ የትንታኔ ርዕስ እናልፋለን። በአብዛኛዎቹ የአፍሪካ ሀገሮች በትንሹ 30 ከመቶ የሚሆኑ ሴቶች 16 ዓመት ዕድሜ ሳይሞላቸው ብዙውን ጊዜ ካለ ፍላጎታቸው ይዳራሉ። የአፍሪካ ሕብረት ታዲያ በአፍሪካ ለዕድሜ ያልበቁ ልጆችን መዳር እንዲቆም ለሁለት ዓመታት ያህል ዘመቻ ለማካሄድ መወሰኑን ዘጋቢያችን ማርት ቫንደር ወልፍ ከአዲስ አበባ በላከችው ዘገባ ጠቁማለች። አዛነች ፍሳይ ታቀርበዋለች። በታዳጊ ሀገሮች በየዓመቱ 14 ሚሊዮን የሚሆኑ 18 ዓመት ዕድሜ ያልሞላቸው ሴት ልጆች ቤተሰቦቻቸው ይድሯቸዋል። አብዛኞቹ ይህን የሚያደርጉት የአፍሪካ ሀገሮች ናቸው። ዜናቡ የ16 ዓመት ዕድሜ ናይጀሪያዊት ናት። ቤተሰቦቿ ሊድሯ ከትምህርት ቤት እንዳስወጣት ነው የምትናገረው። ባለቤትየው እንዲነካት በማትፈልግበት ወቅት ስለሚደበድባት ወደ ቤተሰቦቿ እንደሄደች ቤተሰቦቿም ደብድበው ወደ ባሏ እንደመለሷት ዜና ገልጻለች። በመጨረሻም ወደ አክስቷ እንደሄደችና ትምህርት ቤት መግባት እንደምትፈልግ ነው የተናገረችው። ከዕድሜ በታች የተዳሩ ሴቶች ብዙውን ጊዜ የአእምሮ ጭንቀት ይገጥማቸዋል፣ ካለ ዕድሜ እርግዝና ምክንያት ጤናቸው ይጎዳል። ብዙውን ጊዜ ለእንዲህ አይነት ትዳር የሚዳረጉት የአካባቢውን ባህል ያለመቀበል አቅም የሌላቸውና ብዙም ካልተማሩ ቤተሰቦች የተወለዱ የገጠር ልጆች ናቸው። የአፍሪካ ህብረት ከዕድሜ በታች መዳርን ለማቆም የሚያካሄደው ዘመቻ በፖሊሲ እርምጃና በአህጉር ደረጃ በማንቃት ተግባር ላይ ያተኮረ ነው። የአፍሪካ ህብረት የማኅበራዊ ጉዳይ ኮሚሽን ስራ አስኪያጅ አለዋ አለማየጉን የአፍሪካ ህብረት አባል ሀገሮች የልጆችን መብት የሚጠብቀውን የህግ ማዕቀፍ መከተልና መተግበር ይኖርባቸዋል ብለዋል። የልጆችን መብት ለማስከበር የወጣው ቻርተር ለምሳሌ በልጆች ላይ የሚፈጸም ጎጂ ልምድን በሚመለከት በግልጽ ተቀምጧል። በቻርተሩ አንቀጾች በግልጽ የተቀመጡት ነገሮች ባህላዊ፣ ሃይማኖታዊ ወይም ሌሎች ተያያዥ ነገሮች ምክንያት ሊሆኑ እንደማይችሉ ያመለክታሉ። ልምዶቹን ለማጥፋትም እርምጃ መውሰድ እንዳለበት ያስገነዝባል። ሰዎች ጎጂ ልምዶች እንዲቀጥሉ ለማድረግ የተለያዩ ምክንያቶችን ያቀርባሉ። ኮሚሽኑ ግን አይቀበላቸውም። ከአፍሪቃ ሀገራት ለዕድሜ ያልደረሱ ሴት ልጆች በብዛት የሚዳሩባቸው ሀገሮች ኒጀርና ቻድ ሲሆኑ ሰባ ከመቶ ሴት ልጆች ለትዳር ዕድሜ ሳይበቁ ይዳራሉ። በዝምባብዌ በልጅነት የሚዳሩት ሴቶች አርባ ሁለት ከመቶ ይሆናሉ። ይህን ቁጥር ለመቀነስም የጤና የትምህርትና የሕጋዊ ጉዳይ የሚገኙባቸው አስር የሚኒስቴር መስሪያ ቤቶች ተባብረው እየሰሩ ናቸው። የባህላዊ ጉዳይ ሚኒስትር እንካዱሉ የሀገሪቱ ባህላዊ መሪዎችም በልጅነት የመዳር ባህልን ለመለወጥ እየጣሩ እንደሆነ ገልጸዋል። ባህላዊ መሪዎች በዚህ ጉዳይ እንዲገቡ የተደረገበት ምክንያት ጉዳዩ ከባህልና ልምድ ጋር ስለሚያያዝ ነው። አንድ ቤተሰብ ድርጊቱን በመፈጸም ከተጠቆመ መጀመሪያ የሚቀርበው በባህላዊው መሪ ፊት ነው፣ ምክንያቱም ባህላዊ ችሎት አለና፣ የሚዳኙትም በባህላዊው ችሎት ነው። ልጅቱ ዕድሜዋ ሳይደርስ በግዴታ ካገባች ትዳሩን አፍርሳ ትምህርት ቤት የምትገባ መሆኗን ማረጋገጥ ይኖርባቸዋል። የአፍሪቃ መንግስታት፣ የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎትና ህዝባዊ ማህበራት የአፍሪካ ህብረት በልጅነት የመዳር ተግባርን ለማስቀረት ከሚያካሄደው ዘመቻ ጋር በመተባበር ይሰራሉ። መቶኛ የመንገድ ላይ ሩጫ ውድድሩን በቅርቡ እንደሚያካሂድ በታዋቂው ኢትዮጵያዊ አትሌት ኃይሌ ገብረስላሴ ተቋቋመው ታላቁ ሩጫ በኢትዮጵያ አስታውቋል። ታላቁ ሩጫ ዛሬ በኢትዮጵያ በሰጠው መግለጫ ላይ የተገኘው እስክንድር ፍሬው በተለይ መስራቹን ኃይሌ ገብረስላሴን በማነጋገር ተከታዩን አስተላልፏል። በሶስት አመታት 100 ውድድሮች በተለያዩ ርቀቶች የታላቁ ሩጫ በኢትዮጵያ ክንዋኔዎች ናቸው። በአዲስ አበባ ከተማ የሚካሄደውን የ10000 ኪሎ ሜትር ዋነኛ ውድድር ጨምሮ በተለያዩ የሀገሪቱ ከተሞች በተለያዩ ርቀቶች የተካሄዱት ውድድሮች እስካሁን 99 ሲሆኑ የፊታችን እሁድ የትራፊክ አደጋን በጋራ እንከላከል በሚል ዓላማ የሚካሄደው የዱላ ቅብብል መቶኛው ይሆናል። ታላቁ ሩጫ በኢትዮጵያ ዛሬ በሂልተን በተካሄደ ስነ ስርዓት ይህንኑ ስኬት አክብሯል። ኬክ የመቁረስ ስነ ስርዓትም ተካሂዷል። የታላቁ ሩጫ በኢትዮጵያ መስራች ኃይሌ ገብረስላሴ ከቪኦኤ ጋር ባደረገው ቆይታ የአስራ ሶስቱን አመታት ዋነኛ ስኬቶች አብራርተዋል። በመቶ ውድድሮች ውስጥ ነው ቁጥር አንድ ስኬት የምለው ብዙ ኢትዮጵያውያን አትሌቶችን አፍርተንበታል። ያየህ እንደሆነ ላለፉት 14 አመት ብዙ ኢትዮጵያ ስታሮች ፈርተዋል። እዚህ ሀገር ብዙ ሰውን አንቀሳቀሰ። ሁለተኛው ስኬታችን ብዬ የምለው አይተህ እንደሆነ በሩጫ ሂደት ውስጥ ብዙ ተሳታፊዎች፣ ብዙ ኢትዮጵያውያኖች ወደ ስፖርቱ እንዲመጡ አድርገናል። ይሄ እንግዲህ ቁጥሩ የሚመሰክረው በሶስት ሰዓት ውስጥ እንትኖች ተሽተው ያልቃሉ። በሦስት ሳምንት ውስጥ ሸርቶች አወት ሸርቶች። ሌላው ደግሞ ስኬት ብዬ የምለው ህዝቡ ወደፊት እንዲንቀሳቀስ ነው ያደረግነው። ወደፊት ማለት በስፖርቱ ብቻ አይደለም፣ በተሰማራበት ሁሉም እየተሯሯ አጠር ሊቋረግ ነው ነው እንደዛ ልልችላለሁ። ለምን ያልከኝ እንደሆንም ዛሬ ጊዜ ስፖርት ሁልጊዜ ሁሉ ውስጥ አለ እና ይሄ ነው እዚህ ላይ ኃይሌ ለምሳሌ ሀገሪቷ ጭምር ነች እድለኛ በእጅ የዋዙት ወርቅ ሆኖ ነው እንጂ የሚል አባባል ተጠቅማ የታላቁ ሩጫ በኢትዮጵያ እዚህ ሀገር በመጀመሩ ምን ለማለት ነው ምን ለማለት ፈልጌ የመሰለ እዚህ ጋ ይሄ ሩጫ ለምሳሌ አይደል በፊት ስንጀምረው የት ደርሳሉ ትንሽ ነች ምን አለ ምን ነች እኛ ውድድር ምንም ከማለት አይቆጥም ግን አሁን ተምሳሌ ትሆን እድለኛ ነን እች ሀገር እድለኛ ያልኩ ምንድን ነው ይሄ ሁሉ ተሳታፊ ይህንን የሚያምር ከለርፉል የሆነ ውድድር የዓለም ምርጥ ተወዳዳሪዎች ኦሎምፒክ ሻምፒዮኖች ወርልድ ሻምፒዮን ወርልድ ሬከርድ ወልደሮች እነዚህ ሁሉ ተሳተፉባት ስለዚህ ይህንን ውድድር ደግሞ ኢትዮጵያ እድለኛ ነች ብዬ የምለው ከዚህ በፊት ታስታውስ እንደሆነ እኛ ታላቅ ሩጫ በኢትዮጵያ በአለም ሊሮጡ ከሚገባቸው አስር አስር ሩጫዎች ስድስተኛ ላይ ነን ያለ ነው ይሄ እኔ ኢትዮጵያ በምን አቅሟ ነው ምን አለን እኛ? ግን ይሄ ድል እኔ በዚህ በዚህ ነው የማየው። ሌላ ስንት ዓመት እንዲሞ እንዲደፈን ትመኛላችሁ? ታላቁ ሩጫ በዚህ ሂደቱ የመጨረሻ ጥያቄ ላደርገው ከእንግዲህ ወዲህ መቶ ዓመት ነው። አመሰግናለሁ። በአፍሪካ ትልቁ የሆነው ዋነኛው የታላቁ ሩጫ በኢትዮጵያ ውድድር ህዳር 14 2007 ዓ ም ለ14ተኛ ጊዜ በአዲስ አበባ የሚካሄድ መሆኑም በዛሬው መግለጫ ተጠቅሷል። 40ሺህ ተሳታፊዎች የሚገኙበት የዚህ የ10 ኪሎ ሜትር ውድድር ምዝገባም ግንቦት 25 2006 ዓ ም ይጀምራል። ባለፈው ዓመት 37500 የነበረው የተሳታፊዎች ቁጥር ነው 40 ሺህ እንደደረሰ የተገለጸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዓለም ዜናዎቹንና አብይ ርዕስ እንዲሁም የመጽሔት ዘገባዎችን አድምጣችኋል። መደበኛ ፕሮግራሞቻችንን ወደ ያዘው ወደ ሁለተኛው አጋማሽ ከመሻገራችን በፊት ከእናንተ ከአድማጮቻችን ከተላኩ አስተያየቶች ውስጥ ጥቂቱ እናሰማችሁ። ሄሎ ውድ ዜዎች እንደምንከረማችሁ። ሰሞኑን በአቶ ከፈለኝ ዙሪያ በቀይ ሽብር ምክንያት ብዙ ንጹሀን ኢትዮጵያኖችን የፈጀው የሀያ ሁለት አመት ስርአት መፈረዱን ሰምተናል። በእውነት አሁ እንደነ አቶ ከፈለኝ አይነቶቹ ብዙዎች ደግሞ በዚህ በአሜሪካ ውስጥ እየተሽለኮለኩ የሚኖሩ አሉ በዛም ሰዓት የዛ ሰለባ ከነበርኩ አንዱ ባልገደልም ከሞት መሀል ያመለጥኩ ስለሆነ፣ በተለይ ቦላይታ ከተማ ውስጥ ብዙዎች ህይወታቸው ጠፍቷል፣ የምናውቃቸው ማለት ነው። ስለዚህ አሁን በተለይ ከአንዳንዶች ጋር በወቅቱ በእስር ላይ ከነበሩ ሰዎች ጋር አሁን በህይወት ያሉ አሉ፣ ከነሱ ጋር እየተነጋገርን ነው። በአንዳንድ ሁኔታ ነፍሰ ገዳዮቹ ማምለጥ የለባቸውም። የሰው ህይወት ነው የጠፋው፣ ስለዚህ መጠየቅ አለባቸው። ሸሪክ ተመን ቮይስ ኦፍ አሜሪካ አማርኛ ክፍል አዘጋጆች በዛሬው ቀን በእናንተ ሬዲዮ ከፋላይ በሚባለው ሰውዬ በአዲስ አበባ በነበረበት ሰዓት ላይ ከፍተኛ የሆነ ቀይ ሽብር ወይንም ደግሞ አዲስ አበባን ከተማ ቄራ ያደረገ የሰው ልጆችን ያረደ፣ ያሳሰበ፣ ያስተራረደውን የፍርድ ውጤት ሰምተናል። ማለት የፈለግኩት በዚህ በሰሜን አሜሪካ የሚገኘው ከፋለኝ አንድ ብቻ ሳይሆን ሌሎች በመቶዎች የሚቆጠሩ ከፋለኞች በሰሜን አሜሪካ ውስጥ ይኖራሉ፣ ይቀመጣሉ። ያ በጣም ማዝነውና እጅግ ልቤን የጎዳው ነገር ቢኖር አሜሪካ ጨቋኙንም ተጨቋኙንም ገዳዩንም ተገዳዩንም ሁለቱንም በሙሉ እየሰበሰበች በምድሯ ላይ ማስቀመጧ ነው። እነዚህ በቀይ ሽብር ወንጀል ፈጽመው በዚህ በሰሜን አሜሪካ የሚገኙት በጠቅላላ ከኢስት እስከ ዌስት መካከለኛው ላይ በመሆኑ አስፈላጊውን ነገር ተከታትሎ ለመያዝና እነሱን ለመጠቆም ሁላችንም በሙሉ ወደ ኋላ አንልም። እኔ ባለሁበት አካባቢ የማውቃቸው ብዙ ከሽብር የፈቱ ሰዎች አለ። እየተያየንን እየተገለባመጥን እንተላልፋለን። ይሄን ለማለት ነው። አንድ የሆነ ድርጅት ቢኖር እነዚህ ሰዎች ለመጠቆም ወደ ኋላ አለማለት ነው። ይሄው ነው ለዛሬ አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በአስተላለፍ ነው ፕሮግራም እንዲተላለፍ በምትፈልጉት ዙሪያ አስተያየት ጻፉልን፣ ደውሉልን። የነፃው ስልክ 2022059942 የውስጥ መስመር 14 መመሪያ አለው። በዛ መመሪያ መሰረት መልእክቶቻችሁን አኖሩ። በኢሜይል ነው እሚሻለኝ ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። ፕሮግራማችን አጋምሰናል። ለፌስቡክ ያዘጋጀነው ጥያቄ በዚሁ እናስተዋውቅ። ጥሩ ተነጋገሩበት። ፕሬዚደንት ባራክ ኦባማ ረቡዕ ዕለት ማለት ትናንት በታዋቂው የወታደራዊ ትምህርት ቤት የዌስት ፖይንት አካደሚ የመረቃ ሥነ ሥርዓት ላይ የሀገራቸውን የውጭ ጉዳይ ፖሊሲ አብራርተዋል። በንግግራቸውም ታዲያ አብይ ጭብጡን ላስረዳ፣ አሜሪካ በዓለም መድረክ ሁልጊዜ መምራት አለባት፣ እኛ ካል ካልመራን ሌላ ማን ሊመራ ብለዋል። በዚህ ሀሳብ ይስማማሉ ወይስ አይስማሙ? ለምን? ምክንያቱስ ምንድነው ተነጋገሩ ተነጋገሩ አሳውቁን በፌስቡካችን ላይ ወደሚቀጥለው ዝግጅት እናልፋለን የመዝናኛ አጠር ያለ ቅንብር አለን የአሜሪካ መዝናኛ ፕሮግራም በትናንትናው ዕለት በ86 ዓመታቸው ያረፉት እውቋ ገጣሚ ደራሲና የሰብአዊ መብት ተሟጋጅ ማያ አንጄሉ በብዙዎች ዘንድ ታላቅ የሥነ ጽሑፍ ሰው ተደርገው ይታወሳሉም ይታወቃሉ። በኒውዮርክ አፍሪካውያን አሜሪካውያን የሆኑ የሃርለም ነዋሪዎች ደግሞ ዋይ ደ ኬጅድ በርድ ሲንግስ የተባለውና የሌሎች መጽሐፍትም ደራሲዋ በማረፋቸው በተለየ ሁኔታ አዝነዋል። አዳም ፊሊፕስ ያጠናቀረውን ቆንጅት ለዛሬ የአሜሪካ መዝናኛ ነክ ቅንብሯ ይዘዋለች። በሕይወት ዘመናቸው በርካታ ሽልማቶችንና የክብር ዲግሪዎችን የተቀበሉት ማያንጅሎ ያደጉት በቀለም ልዩነት በተከፋፈለው በደቡባዊ ዩናይትድ ስቴትስ አነስተኛ የኑሮ ሁኔታ በነበረው ቤተሰብ ውስጥ ነው። የመንገደኛ አመላላሽ ኦቶቡስ አስተናጋጅ፣ ምግብ ጠባሽ የካሊፕሶ ዳንስ ደናሽ ሁሉ ሆነው ሰርተዋል። በወጣትነት ዘመናቸው በኒውዮርክ ሃለም የከተማ አውቶቡስ ላይ ተሳፍረው ያገኘኋቸው ሬና ክሌ ኮፊ ማያ አንጀሎን የማውቃት የዛሬ ሀምሳ ዓመት ጀምሬ ነው ሁለታችንም አንድ የምሽት ክበብ ውስጥ እንዘፍን ነበርና ሲሉ አስታወሱ። ከዚያ በኋላ ብዙ ዓመታት አለፉ እና በፕሬዝደንት ክሊንተን የቃለ መሐላ ስነ ስርዓት ላይ ተገኝቼ እሷ ተናጋሪ ሆና ቀርባ አየኋት። መቼም ግሩም ሴት ናት። እጅግ በጣም አዋቂ ሴት ነበረች። ያን እውቀታንም ለዓለም ለሚበጅ ሥራ ውላዋለች። በዚሁ አውቶቡስ ውስጥ የተሳፈሩት ጆናታንም ማያ አንጀሎን በቁም ነገረኝነታቸውና በርኅራያቸው አደንቀዋቸዋለሁ ምንም እንኳ በሚጽፉት ማያ እሳቸውና ሌሎች አፍሪካውያን አሜሪካውያን ለእኩልነት ባደረጉት ትግል ስለ ገጠሟቸው ፈተናዎች ያውሱ እንጂ በውስጣቸው ግን ከሁሉም ሰው ጋር የመተሳሰር ስሜት የነበራቸው ሰው ነበሩ ሲሉ ይገልጿቸዋል አብሮ ተቻችሎ መኖር ይቻላል። መቼም ሰው ይሄ ዘር እንዲህ ያደረገ ይሄኛው ዘር መጥፎ ነው ሊልና ስህተት ሊናገር ይችላል። ነገር ግን ሁላችንም ሰብአዊ ፍጡራን ነን። እሷም ያኔ የተረዳች ሰው ነበረች። የሂፕሆፕ ሙዚቃ አርቲስት የሆነው ሎርድ ሃሪሰን በሃርለሙ ግርግር የበዛበት 125ኛው ጎዳና ላይ ለሚተላለፈው ሰው ሲዲዎቹን እየሸጠ ይገኛል። የማያ ግጥሞችና በህዝብ ዘንድ የነበራቸው ተወዳጅነት የኔን የሂፕሆፕ ሙዚቃ ስልት እንዲያድግ ረድቷል ይላል። መንገዱን ከፍታልናለች። እሷ ያን ስራዋን ባተሰራና እኛ የሂፕሆፕ ሰዎች እንደምንለው ባትንቀሳቀሰው ኖሮ ሂፕሆፕ አይፈጠርም ነበር፣ አይሆንም ነበር። እውነተኛ አሜሪካዊት ፈርጥ ነች። በዚያው አቅራቢያ ባለው በስመ ጥሩ አፖሎ ቲያትር ደ ጃክሰን ፋይቭ፣ ጄምስ ብራውን፣ አሬታ ፍራንክሊን እና ሌሎችም ከዋክብት በተጫወቱበት ስፍራ ማያንጀሎ አረፉ ተብሎ በትላልቅ ጥቋቁር ፊደላት ተጽፎ ሰሌዳ ተለጥፏል። የቲያትር ቤቱ የታሪክ ቀማሪ ቢሊ ሚችል በቲያትር ቤቱ 49 ዓመታት ሰርተዋል፣ እንዲህ ሲሉ ማያን ያስታውሳሉ። እንዴት አይነት ግርማ ሞገስ የነበራት ሴት ናት! ግሩም ፈገግታ ወጣቱ እንዴት ነህ ብላ ስትለኝ እዚያው ውሃ ሆኜ ስቀልጥ ነበር የደረስኩት። ምክንያቱም በየቦታው ሰዎች እንተዋወቃለሁ፣ ግን እንደ እሷ አቤት፣ ተከተላት አጅባት የሚል ስሜት የፈጠሩብኝ ጥቂት ሰዎች ናቸው። ሁላችንም እንወዳት ነበር፣ ደግሞም ታኮራን ነበር። ችግራችንን ትግላችንን ታውቀዋለችና፣ ድሃ መሆን መራብ ምን ማለት እንደሆነ ትረዳዋለች። ከዚያ ተነስታም ነው ራሷን ለትልቅ ደረጃ ያበቃችው እስከ ዛሬ ድረስ What a touch, And still I rise, and still I rise. Em milonggit mo an bakala still I rise, yata balonggit mo an chon my Angelo rasaccho si ano put nisma. Everyone in the world has gone to bed one night or another with fear, or pain, or loss, or disappointment, and yet each of us has awakened and risen. Uh, somehow made our ablution, seen other human beings, and said, "Morning, how are you? Fine, thanks." In you, it's amazing. Wherever that abides in the human being, there is the nobleness of the human spirit. Despite it all, black and white, Asian, Spanish, Native American, pretty, plain, thin, fat, vowed a celibate. We rise. You may write me down in history with your bitter, twisted lies. You may trod me in the very dirt, but still like dust, I'll rise. Does my sassiness upset you? Why are you beset with gloom? Just because I walk as if I have oil wells pumping in my living room. Just like suns and like moons with the certainty of tides. Just like hope springing high. ን አድማጮች በ22ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የሐሙስ ምሽት ዝግጅታችን ነው። ወደ ሁለተኛው አጋማሽ ተሻግረናል። አብራችሁን ቆዩ። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ በትናንትናው ዕለት በዌስት ፖይንት ለዩናይትድ ስቴትስ የጦር አካዳሚ ተመራቂዎች ባሰሙት ንግግር ላይ የቀረበ ሙያዊ ትንታኔ ነው የሚከተለው። ኦባማ ለሁለተኛ ዙር የሥልጣን ዘመናቸው ቀሪ ዓመታት የአስተዳደራቸውን የውጭ ፖሊሲ አቅጣጫዎች ያመላከተ በተባለው በዚህ ንግግራቸው ዓለምን ሰቅዘው በያዙ ታላላቅ ቀውሶችና አገራቸው መጫወት አለባት ባሉት የተለየ ሚና ዙሪያ ሰፋ ያለ ገለጣ ሰጥተዋል። የፖለቲካና የምጣኔ ሀብት ተንታኝ ጋብዞ ያዋየው አሉላ ከበደ ተከታዩን አከናብሯል። ስሜ ጌታቸው በጋሻው ነው። በዊልያም ሬይኒ ሃርፐር ካሌጅ ሺካጎ አካባቢ ባለው የኤኮኖሚክስ ፕሮፌሰር ነኝ። ዶክተር ጌታቸው በጋሻው፣ በቅድሚያ ለጊዜው አመሰግናለሁ። የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ በትላንትናው ዕለት በዌስት ፖይንት የዩናይት ስቴትስ የሚሊተሪ አካዳሚ ለተመራቂዎች ባደረጉት ንግግር በዩክሬን ከራሽያ ጋር ያለውን ፍጥጫ፣ በሶሪያ ያለውን አመታት የዘለቀ የእርስ በርስ ጦርነት፣ ዩናይትድ ስቴትስ በቂ ሚና አልተጫወተችም የሚለውን ለመከላከያ የሚሆኑ ሀሳቦች አጽንኦት ሰጥተው ተናግረዋል። እስኪ ለመንደርደሪያው በዋናነት ያተኮሩበት የውጭ ፖሊሲያቸው ወታደራዊ ጣልቃ ገብነትን ቅድሚያ የምንሰጠው አይደለም፣ የመጨረሻ አማራጭ ነው የሚል አጽንኦት የሰጡበትን እንዴት ይመለከቱታል? ከጠቅላላ ሀሳብ እንነሳ። ይህ ንግግራቸው በተለይ አጽንኦት የሰጡት የውጭ ፖሊሲ ሚሊትሪዝምን ያለመቀጠል ትልቅ ጥሩ ሀሳብ፣ አሜሪካ በመንግስት ደረጃ እስከ አሁን ያልወሰደውና ምናልባት ሌሎች አገሮች አውሮፓኖች፣ ኤስያኖች የሚያሸንፉበት ማለት በዚህ ሀሳብ ቅድሚያን የወሰዱበትና ለሀገራቸው ብዙ ጥቅሞችን ያስገኙበት አሜሪካ ያልተጠቀመችበት የፖሊሲ አይነት ነው። ፕሬዚደንት ባራክ ኦባማ አሁን ይሄንን በግልጽ በመናገራቸው አፍታተው በመግለጻቸው ደግሞ ለአሜሪካ ትልቅ ጥቅም፣ አዲስ ራዕይና አመለካከት ሂደት እየቀየሱ ያሉ መሆናቸውን ያሳየኛል። ለአሜሪካ ብሔራዊ ጥቅም ብዙ የሚያገለግል በዓለም ዙሪያም የአሜሪካን ተቀባይነትና ተወዳጅነት የሚያጠነክር ይመስለኛል። መልካም። እንግዲህ የተናጥል ሐሳቦችን ጎልቶ የወጡ ጭብጦችን እያነሳን እንመልከት። በዓለም አንዱ ክፍል የታየ ሁከት ለማጥፋት አልካችሁም ይላሉ ተመራቂዎቹን። በአንድ በኩል በተቺዎቻቸው አሜሪካ ደከም ብላ ታይታለች፣ አስፈላጊ ወሳኝ እርምጃ በመውሰድ ባለባት ቀደም ብዬ እንደ ጠቀስኩት እንደ ዩክሬንና ሶሪያ ባሉት የመሪነቱ ሚና አልተጫወተችም የሚለው ትችት አለ። በሌላ በኩል ደግሞ በኢራቅና በአፍጋንስታን ያደረጉት የተራዘመ ጦርነት ያስከተለውን ጉዳት የሚጠሉ የአሜሪካን ወታደራዊ ጣልቃ ገብነት የማይቀበሉ ወገኖችን እሱን አጽንኦት ሰጥቶ የተናገሩበት አለ። እስኪ ከንግግራቸው ይህን እንስማና የእርሶን አስተያየት እናስከትል። ዋናው ቁም ነገሬ እንዲህ ነው። አሜሪካ በዓለም አቀፍ መድረክ ላይ ሁል ጊዜ መሪ መሆን አለባት። እኛ ካልመራን ሌላ ማንም ሊመራ አይችልም። አሁን የገባችሁበት ጦር የዚያ አመራር የጀርባ አጥንት ነው። ወደፊትም እንደዚሁ ሆኖ ይቀጥላል። ይሁን እንጂ የዩናይትድ ስቴትስ ወታደራዊ እርምጃ በየመስኩ ለምንሰጠው አመራር ብቸኛው አማራጭ እንዲያውም በቅድሚያ የሚታይም ሊሆን አይችልም። በዓለም እጅግ ምርጥ ወይም ጠንካራ የሆነ መዶሻ ስላለን ብቻ እያንዳንዱ ችግር ምስማር ነው ብለን ማሰብ የለብንም። ከወታደራዊ እርምጃዎች ጋር የተያያዙት ወጪዎች እጅግ በጣም ከፍተኛ በመሆናቸው ማንኛውም ሲቪል መሪ በተለይ ደግሞ ጠቅላይ አዛዣችሁ ይህንን ታላቅ ኃይል እንዴት እንደሚጠቀምበት ግልጽ እንዲያደርጉላችሁ መጠበቅ ይኖርባችኋል። ዶክተር ጌታቸው እንደተከታተሉት አሜሪካ የመሪነቱን ሚና መጫወት አለባት ይላሉ በአንድ በኩል፣ በሁለተኛ ደረጃ ደግሞ ኃይል ስላለን ብቻ በኃይል የሚገለጽ መሆን የለበትም ነው የሚሉት። የመሪነቱ ሚና ቁልፍ ሚና ካልተጫወተች አሁን ባሉ ቀውሶች የቱ ጋ ነው ብለው የሚጠይቁ አሉ። ይሄ ጦረኝነት ከአሁን ቀደም የነበሩት የአሜሪካ መሪ ራሳቸው የተናገሩትን ጠቅሰው ጦርነት የሰው ልጅ መጥፎ ባህሪ ወይም ገጽታው ነው፣ ጦርነትን የሚቀሰቅሱ ሁሉ በሰው ልጅ ላይ ወንጀልን የሚፈጽሙ ናቸው ብለው ጠቅሰዋል። አሜሪካ የዓለም መሪነቷን የምታረጋግጠው በወታደራዊነት አይደለም። ቅድምም ለማለት የሞከርኩት ይህንን ነው። ለሰው ልጅ ጦርነት አያስፈልግም። ለሁሉም ችግሮች ደግሞ ጦርነት አያስፈልግም። በሰላም በጠረጴዛ ዙሪያ ተነጋግሮ በሰለጠነ መንገድ የፍጡራንን ሕይወት ባከበረ መንገድ ችግሮችን ለመፍታት ይቻላል። ምናልባት ብዙ ማስተማርንና መምራትን ይጠይቃል። ግን ይህ ልንደርስበት የምንጓጓለት አላማ እና ግብ መሆን ይኖርበታል። ፕሬዚደንት ኦባማ የሚሉት ይሄንን ነው። አሁን አሜሪካ ዩክሬን ውስጥ ባለው ሁኔታ ወይ ሶሪያ ውስጥ ባለው ሁኔታ በጦርነት ጣልቃ ብትገባ እውነት የዓለምን ሰላም ልታረጋጋ ነው? እውነት የአገሮችን ተቀባይነት ልታገኝ ነው? እውነት በዚህ ጦርነትስ በአሸናፊነት ልትወጣ ነው? ዩክሬን ውስጥ መግባት ማለት ከሶ ከራሻ ጋር ጦርነት መግጠም ማለት ነው እና ጦርነትን ስንል እንግዲህ ራሻ ምን ያህል ወታደራዊ ግንባታ እንዳላት ምን ያህል ሀይል እንዳላት አሁን ደግሞ በኢኮኖሚ በጣም እያደጉ ካሉት ሀገሮች አንድ ናት እና እና ብዙ የአውሮፓ ሀገሮች ደግሞ በራሻ ላይ የሚተማመኑት በተለየ ሀይል ምንጭ እነዚህን ሁሉ በሚወሰድበት ጊዜ ጦርነትና ወታደራዊ እርምጃዎች ፈጽሞ ከምርጫው ውስጥ ሊመጡ አይችሉም። እንግዲህ ፕሬዚደንት ኦባማ የኢኮኖሚ ማዕቀብን በሚመለከት ያንን እየተጠቀሙ በራሽያ ላይ ከባድ ጫና ለማድረግ እየሞከሩ ነው። ነገር ግን ውጤት አላመጣም ነው የሚሉት ተቺዎቻቸው። ራሽያን ከምትሄድበት አቅጣጫ አላስቆምም። በሶሪያ የእርስ በርስ ጦርነቱን ሊያስቆም አልቻለም። ሊደረግ ቀይ መስመር አስምረው ነበር። ለምሳሌ ሶሪያን ብንወስድ ያ ቀይ መስመር እንዳስጠነቀቁት አልተከተሉትም። ዩናይት ስቴትስ ንም ደካማ አስመስሎ አስቀምጣት እያሉ ነው። አዎ ዋናው ነገር የአገሮች ችግሮች የሚፈቱት በአገሬው ህዝብና በአገሬው መንግስት ነው እና በቅድሚያ ለችግሮቻቸው መፍትሄ ለመስጠት ውሳኔ ለመስጠት የሚችሉት የአገሩ ህዝብ ናቸው። በሶሪያ ሁኔታ ያ ቀይ መስመር የተባለውም ነገር አስፈላጊ መስመርም አልነበረም። በእርግጥ እየተገፉ በጫና አንዳንድ የማይፈለጉ ንግግሮች እና ቃል የሚገባባቸው አሉ። በሶሪያም ሆነ በዩክሬን የታየው ይሄ ነው። ከመጠን በላይ ብዙ ፉከራዎችን መደርደር አስፈላጊ አይደለም፣ በተግባር በወታደራዊ ኃይል እስከማይሄድበት ድረስ። ግን አሁን በራሻም ላይ በተወሰደው ይሄ ማዕቀቡ ራሳቸው ፕሬዚደንት ፑቲን ተናግረዋል፣ ኢኮኖሚያችንን እየጎዳ ነው የሚሉት ነው። እና በአንድ ሌሊት በአንድ ጀንበር ሊፈቱ የማይችሉ ችግሮች ናቸው። በአርአያነት ስለ መምራት፣ ስለ ነጻ ፕሬስ፣ ስለ ነጻ ሲቪል ማህበረሰብ፣ የአነስተኛ ነጋዴዎች ሚና የተናገሩትና የኦባማ የአፍሪካ ፖሊሲ የንግግራቸው ቀሪ ክፍል በሌላ ፕሮግራም ይተነተናል። ዶክተር ጌታቸው ጋሻውን ለጊዜያቸው አመሰግናለሁ። ጊዜ ውስጥ ልኝ በፕሬዝደንት ባራክ ኦባማ ንግግር ላይ በፌስቡክ አስተያየታችሁን እንድትሰጡ ጋብዘናችኋል። አስተያየቶቻችሁን አካፍሉን፣ ተነጋገሩ። ፕሮግራማችን ይቀጥላል። ቀጣዩ የተፈጥሮ አካባቢ ሳይንስና ሕይወት የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን አባተ ነው። የመሬት ቀልብ ማርስ ላይ በጣም አጥብቆ አርፏል። መሬት ማርስን መከታተል ማርስን በአይነ ቁራኛ ማየት ከጀመረች ብዙ ዓመታት ተቆጠሩ። እንዲያውም ዛሬ የሰው ልጅ ገና በእግሩ አይርግጣት እንጂ የአእምሮውና የእጁ ውጤት የሆኑት መንኮራኩሮች የፕላኔቷን መልክዓ ምድር እየተረማመዱበትና እያሰሱት ይገኛሉ። የመሬት ፍቅር ከማርስ የሚነጥፍ አይመስልም። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ ከማርስ ገጽታ ወደ ከርሰ ማርስ ለመዝለቅ እየተንደረደረ ነው። ያንን ከርሰ ማርስ የምታጠና አዲስ መንኩራኩር እነጻ ሥራ እንዲጀመር የጠፈር ድርጅቱ ይሁንታ የሰጠ ይመስላል። አዲሱ የማርስ ተልእኮ ጂኦዴሲ ይባላል። የማርስን ውስጠት በከርሰ ማርስ ንቅናቄዎች ወይም እንቅስቃሴዎች ላይ ተመርኩዞና የሙቀቱን ሁኔታ እየለኩ ማጥናት ነው። ኢንሳይት ወይም የቅርበት ማስተዋል ተብሎ ተጠርቷል አጠቃላዩ ስራ እንዲሁም መንኩራኩሪቱ የአዲሱ ተልእኮ አዲሱ መንኩራኩር ከካሊፎርኒያ ቫንደንበርግ የአየር ኃይል መደብ መጋቢት 2008 ዓ ም በኢትዮጵያ አቆጣጠር ልክ የዛሬ ሁለት ዓመት ማለት ነው ትተኮስና ከስድስት ወራት የጠፈር ውስጥ ዓለም ዘለል ቀዘፋ በኋላ በመስከረም 2009 ዓ ም ማርስ ላይ ትደርሳለች ተብሏል። የናሳው የጄት ቀዛፊ መዘውር ቤተሙከራ አጥኚ ብሩስ ባኔርድ የኢንሳይት ዋና ተመራማሪ ናቸው። መንኩራኩሯ ከእርሰ ማርስን ለማጥናት የምትታጠቀው ቴክኖሎጂ እዚህ መሬታችን ላይ ከእርሰ ምድርን ለማጥናት አገልግሎት ላይ ከሚውሉት ጋር ተመሳሳይ መሆናቸውን ባኔርድ ተናግረዋል። The idea behind it is to use some geophysical instruments, mostly uh, seismometer. <laughs> ሽፋኑንና ድርርቦሹን ውስጡ ምን እየተካሄደ እንደሆነ ለማጥናት የመሳሰሉ ነገሮችን ለማየትና ለመቃኘት ነው። የኢንሳይት ጥናት የሚሰጠን የራሳችንን ፕላኔት ተፈጥሮም መልሰን የመፈተሽን እድል ብቻ ሳይሆን የሌሎችም መሬትን ሊመስሉ የሚችሉ ፕላኔቶችን ተፈጥሮና ሁኔታ በዚህ በእኛው የፀሐይ ምህዳሩ ይሁን ከዚያ ባሻገር ባሉ የሁለንተናው ክልሎች ውስጥ ለመቃኘት አጋጣሚውን የሚፈጥር ይሆናል። we really want to understand how the terrestrial planets the the, the rocky planets And uh Mariz an tafarru waim midir yallacho ala sama yihonu planetochen meradat mfelgalen በፀሐይ ምህዳር ውስጥ ቀድሞው ተፈጥሮው ዛሬ የያዙት ገጽታ ላይ እንዴት እንደደረሱ ማወቅ እንፈልጋለን። ከዚህ ቀጥሎ ወደ ማርስ ከተላኩትና ማርስን እያሰሱ ከሚገኙት ኪሪዮሲቲና ኦፖርቹኒቲ መንኩራኩሮች በተለየ ሁኔታ አዲሲቱ ኢንሳይት እንድታርፍ የሚደረገው በማርስ ሰቅ ወይም ኢኩዌተር አቅራቢያ ሲሆን እንደነ ኪሪዮዚቲም ዘዋሪና አሳሽ አትሆንም እየተባለ ነው። ኢንሳይት አንድ የካረፈች እዚያው መደቧን ተክላ ጥናቶቿን ታካሂዳለች። A-ha! <imitation> አንዳንድ አጫጭር ሳይንስና ቴክኖሎጂ ቀመስ መረጃዎች ላካፍላችሁ። የኒኩሌር ጦርነት ቢነሳ የኒኩሌር ክረምት የሚባል ክስተት የሚያስከትል ከባድ ደመና ፀሐይቱን ይጋርድና የምድራችን የሙቀት መጠን ዛሬ ካለበት እስከ 22 ዲግሪ ሴልሽየስ በሚደርስ መጠን ሊያሽቆለቁል ይችላል። ያንን ቅዝቃዜ መቋቋም የማይችል ብዙ ሕይወት እስከ ወዲያኛው ይጠፋል። ዛሬ በዓለማችን ላይ ኒኩሌር መሳሪያን በፈቃዷ ያወደመች ደቡብ አፍሪካ ብቻ ስትሆን ከህንድ፣ ፓኪስታን፣ እስራኤል፣ ሰሜን ኮሪያ ከደቡብ ሱዳን በስተቀር ሁሉም ሀገሮች የኒኩሌር መሳሪያዎችን መስፋፋት ለማቆም ተስማምተዋል። በዓለማችን ውስጥ 17 ሺህ የሚሆኑ ኒኩሌር አረሮች የሚገኙ ሲሆን አንዳንድ መረጃዎች እንደሚጠቁሙት ከዚህ ክምችት ዘጠና ከመቶ የተያያዘው በአሜሪካና በሩሲያ ነው። ከዚህ ክምችት 0.03 ከመቶ ቢፈነዳ በዓለም ላይ ከላይ የጠቀስነው ኒኩሌር ክረምት ይደርሳል። በአትላንቲክ ውቅያኖስ ውስጥ አለ ተብሎ እንደሚታወቀው ዐይነት ቤርሙዳ ትራያንግል ባለ ሦስት ማዕዘኑ ዐይነት ክልል በምሥራቃዊው ፓሲፊክ ውቅያኖስ ውስጥ እንዳለ ሰምተው ይሆን? ድራገን ትራያንግል ይባላል። በ1950 ዓ ም በአውሮፓ 700 ባሕር ቀዛፊዎች የገቡበት ጠፋ ተብሎ የአደጋ ቀጣና ተብሎ ተከልሎ እንደነበር ዘገባዎች ጠቁመዋል። ለማንኛውም አንዳንድ ተጨማሪ መረጃዎችን አጠናቅሬ ከድራገን ትራያንግል ጋር እመለሳለሁ። ፈጠራና ኑሮን በዘዴ አሜሪካ አያልቅባትም ሰዎች የሥራ ቦታቸውን ቢሮዎቻቸውን መኪኖቻቸውን መኖሪያዎቻቸውን በጋራ መጠቀምን እያዘወተሩ ነው በእርግጥ ይህ ያለን የመጋራት ወጪን በጋራ የመሸፈን ሐሳብ ለብዙዎች መልካም የገቢ ምንጭ እየሆነ ቢመጣም የመንግሥት ሕግ አስፈጻሚዎች ግን ችግር እየገጠመን ነው ሲሉ ይሰማሉ ከቀረጥ አኳያ ሪፖርተራችን ማይክ ኦሱሊቫን ከሳን ፍራንሲስኮ ካሊፎርኒያ ባጠናቀረው ዘገባ ሳን ፍራንሲስኮ ውስጥ ቢስክሌት ወይም መኪና በጋራ መጠቀም ትችላለህ ይላል። ኡበርና ሊፍት የሚባሉት አገልግሎቶች ለሚሰጡት በኢትዮጵያም ሊፍት እየተባለ ለሚታወቅ የበጎ ፈቃድ አገልግሎት ተጠቃሚዎች ከእጅ ስልኮቻቸው ክፍያ ይፈጽማሉ። የሊፍት አገልግሎት ዛሬ በስድሳ የዩናይትድ ስቴትስ ከተሞች ተስፋፍቷል። ወላጆች ልጆቻቸው እንዳያደርጉ የሚያስተምሯችሁን ነገር ነው፣ እኛ ደግሞ እንዲያደርጉ እየገፋፋን ያለ ነው ነው የሚሉን የሊፍት የማህበረሰብ ግንኙነት ሰራተኛ ኤሚሊ ካስቶር። እነርሱ በማታውቁት ሰው መኪና ውስጥ ከማታውቁት ሰው ጋር አትግቡ ይሉናል ወላጆች ማለት ነው። እኛ ግን ግቡ እንላለን ይላሉ ኤሚሊ። ብዙ ወጣቶች እየወደዱት ይመስላሉ። ሳም ሜርሰር የስታንፎርድ ዩኒቨርሲቲ ተማሪ ነው። ገንዘብም ጊዜም ይቆጥብልኛል ክፍያውን ከጓደኞቼ ጋር ካፈላለው። እንዲህ እንደ ኢትዮጵያ እኮ አንድ ታክሲ ውስጥ የማይተዋወቅ ሰው ታጭቆ እዚህም እዚያም እየቆሙ እዚህም እዚያም እያሳፈሩና እያንጠባጠቡ የሚባል አገልግሎት አሜሪካ ውስጥ አልነበረም። ታክሲ ተከራዩ የጠየቁበት ደርሰው እስኪወርዱ የእርስዎ ብቻ ነው። ይህ የኢትዮጵያው አይነት ታክሲ አገልግሎት ለአሜሪካ ብርቅ ሆነ ይሆን? ወደፊት ሰፋ አድርጌ እመለሳለሁ። ለዛሬ ጤና ይስጥልኝ። እናመሰግናለን ሰለሞን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪቃ ባለፈው አስርተ ዓመት ትልቅ መሻሻል አሳይታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ በጻፉት አስተያየት ተጨባጩ ገቢ በ30 ከመቶ ከፍ ብሏል። ይህም ለሁለት አስርተ ዓመታት ያህል ሲያሽቆለቁል የቆየውን ክስተት ቀይረዋል ሲሉ አስገንዝበዋል። በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች መካከል ሰባቱ የአፍሪቃ ሀገሮች ናቸው። የሀገራቱ ዓመታዊ ገቢም በየዓመቱ በስድስት ከመቶ እንዲጨምር ይጠበቃል። ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ኤች አይቪ የሚይዛቸው ሰዎች ቁጥር በ40 ከመቶ ቀንሷል። በወባ በሽታ ምክንያት የሚሞቱት ልጆች ብዛትም በ50 ከመቶ ቀንሷል። የሕጻናት ሞትም እየቀነሰ ነው። የሰዎች መኖር አማካኝ ዕድሜም እየጨመረ ነው። አፍሪቃ በያዘችው የመግፋቷ ወይም መፍትሄ ያላገኙ ችግሮች የአስርተ ዓመት እድገትን ጠራርገው እንዲያጠፉ የማድረጉ ጉዳይ የሚወሰነው በሕዝቧ ድርጊት ነው። ለአፍሪቃ እድገት አብይ መሰናክሎች የሆኑት ሁለት ነገሮች ሙስናና የጸጥታ ዋስትና ጉድለት ናቸው። በአስር ቢሊዮኖች ዶላር የሚቆጠር ገንዘብ በሙስና ስለሚዋጥ አብዛኛው የሀገሪቱ ህዝብ የኢኮኖሚው እድገት ተቋዳሽ ላይሆን ይችላል። ይህ ገንዘብ የጥቂት ምርጦች ኪስን ለማደለብ ሳይሆን የሀገሪቱ አብይ ምንጭ በሆነው ህዝቧ ላይ ነው መዋል ያለበት። በሌላ በኩል ደግሞ ያለፉት አለመግባባቶች መጻኢውን እድል ማጨለም የለባቸውም የአፍሪካ ህብረት እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ በስድስት ዓመታት ውስጥ ማለት ነው በአፍሪካ የጠመንጃ ድምፅ እንዳይሰማ ለማድረግ ያስቀመጠው ግብ አቅም ፈታኝ ነው ብለዋል የአሜሪካው የውጭ ጉዳይ ሚኒስትር አያይዘውም ጆን ኬሪ ትክክለኛና ሊታገሉለት የሚገባ ግብ ነው እኛም ግባችሁን እንድትመቱ ለመርዳት የምንችለውን ሁሉ እናደርጋለን ሲሉ ማረጋገጫ ሰጥተዋል። የአፍሪቃ መሪዎችና ህዝቦች ለጋራ ዓላማ ተባብረው እነዚህን ተግዳሮቶች ተወጥተው መፍትሄ ለማግኘት ጠንካራ የፖለቲካ ፍላጎት እንዲኖራቸው ያስፈልጋል። ይህ ለአፍሪቃ የለውጥ መነሻ እንደሚሆን በምንም አይነት አልጠራጠርም። የቂም በቀልና የመጠላላት ሳይሆን ወደ ለውጥ፣ ወደ መሻሻልና ብልጽግና የሚያመራበት ጊዜና ቦታ እንደሚሆን አያጠራጥርም። ወደ አንድ አቅጣጫ የሚያመራን አስቀድሞ የተዘጋጀ ነገር ስለማይኖር የህዝቦችና የመሪዎቻቸው ፍላጎትና ብርታት ጉዳይ ወደ ኋላ አንመለስም በማለት ወደፊት የሚያራምደውን አማራጭ መጨበጥ ይኖርብናል ዩናይትድ ስቴትስ በአፍሪካ የቀጠለውን ትራንስፎርሜሽን ማለት የአጠቃላይ ለውጥ ሂደትን በማቀጣጠር ረገድ ወሳኝ ሚና ሊኖራት ይችላል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የእኛም ዝግጅት በዚሁ አበቃ። ደህና ደሩ። ትግርኛው ይቀጥላል አድማጮች።